ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ስጥል፣ እንደምናመሻችሁ የተከበራችሁ አድማጮች የቅዳሜ ጥር 12 2008 ዓ.ም ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ አዳኝ ፍሳዬ ነኝ። በዛሬው ፕሮግራማችን በወቅታዊ የኢትዮጵያ ጉዳዮች ላይ የተደረገ ውይይት እናቀርባለን። ከዚያም ሳምንታዊ የሙዚቃ ቃና ይከተላል። በቅድሚያ ግን ዜና እናሰማለን። ጤና ይስጥልን ክቡራትና ክቡራን አድማጮች ዜናውን የማሰማችሁ ሰሎሞን አባተ ነኝ። በኦሮሚያ የተለያዩ አካባቢዎች ዛሬም የተቃውሞ እንቅስቃሴዎች እንደነበሩና በአንዳንድ አካባቢዎች ግጭትም መስተዋሉ እየተሰማ ነው። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነ መዳ እንዲህ ወደየ አካባቢው እየደወለ ባጠናቀረው ዘገባና በየማህበራዊ መገናኛውም እየወጡ ያሉ መረጃዎች እንደሚጠቁሙት ነቀምት አካባቢ በተኩስ ልውውጥ የታጀበ ግጭት እንደነበረ፣ ትናንት በምስራቅ ሸዋ ጉደራ አካባቢ ደግሞ ትናንት ምሽት ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተነሳ ግጭት የሁለት ሰው ሕይወት መጥፋቱና ውጥረቱ አሁንም እንደ በረታ መሆኑ ተጠቁመዋል። ነሞዳ እንዲህ ማምሻውን ያነጋገራቸው አንድ የጉደራ አካባቢ ነዋሪ እንዲህ ብለዋል። ትናንትና ማታ ላይ በጣም ህዝቡ ሰልፍ ወጥቶ ነበረ። ከዛን ወደ ሰዎች በጥይት ከመጡ ከዛን በቃ አንድ ሁለት ሰዎች ሞቱ። አንዱ ደግሞ በ ወደ አዲስ አበባ ሆስፒታል ወሰዱ እነሱ ራሳቸው። ከዛን ዛሬ ጠዋት ደግሞ በጣም ህዝቡ በቃ ሰላም ሰልፍ ይወጡ ነበረ። በጣም በመንገድ ሁሉም ተሰግዶ ነበር። ከጉደር የሚመጣ ወደዚህ ወደ ጉደር የሚመጣ መንገዶች ወደ ቀነን የሚባለው ወደ ጎርዝ ወደ ባብቻ ሄዶ መንገድ ብዙ ወደ አምቦ የሚመጡ አሉ። በቃ ባለበት መንገድ ሁሉም ላይ ሰው ወጥቶ መንገድን ዘግቶ በቃ ወደ ውስጥ ተመልሶ እንትን ሰላማዊ ሰልፍ ወጥቶ ነበረ። በጣም በቃ አጋቢዎች ምናምን መጡና እያስቸግረኝ ነው በቃ በአምቦ በቶኬ ወረዳ ቶኬ ከተማና በጎሮሶሌም እንዲሁ ግርግር እንደነበረ ታውቋል። የሆነ ለክሶብ ነበረ። ሰዎች እሱን ከጨረሱ በኋላ መጥተው ው ተማሪም አንድ ላይ ተሰሰበው ከአንደኛ ደረጃ ትምህርት ቤት እና ከሁለተኛ ደረጃ ትምህርት ቤት ከአምስት መቶ ሰው በላይ የሚሆን በአስፋልት ላይ በመገኘት ድምጻቸውን እያሰሙ ነበረ። ሰላማዊ እንጂ ሌላ ነገር ምንም ያደረጉት ነገር የለም እነሱ እንዳይገቡባቸው መንገድ በሁለት አቅጣጫ ዘግተው ነበረ። ከዛ አጋዚ ከመኪና ላይ ወርደው ድንጋይ እንደተቆልሎ ነበረ። ያው እነሱ ብዙ ስለነበሩ በሰባት ፒካፕ መኪና ነው የመጡት። ወርደውና አንዳንድ ሰዎችንም እንዲያነሱ እያስገደዱ ነበረ። ቤተክርስቲያን ከተማ ውስጥ ስለነበረ ቀርበናታ ለሰው የመጡትን ሰዎች ያው እንዳይቀብሩ ራሱ በጣም እያስቸገሩ ነበረ። እነሱ ያው በአጠና ገበያ ውስጥ በነበረው የሸራ መወጠሪያ እንትን ነበራቸው እሱን እንዳለ አው ደሞት በሱ ነው የተመታው። አንደኛውም ቢስመር ባለው እንጨት ተመቸው በጣም ነው የተጎዳው። ሌሎቹ ደግሞ ብራቸው ተሰባብረው ምናምን አሁን ይገጠኙ ነው ያለው። ያው ወደ አምቦ ነው ይዘው የሄዱት። ወደ ከርችል ይሁን ወደ ሰንቀል አልገባኝ ቦታ አልገባኝ እስካሁን። አሁን ያው ከተማ ውስጥ ያው ሁሉም ፈርቶ ቤቱን ዘግቶ ቤት ነው ያለው። ያው ማታ ተመልሰው ገና ተማሪ ልጆች ይሰበስባሉ የሚባል ኢንፎርሜሽን አለ። አሁን ያው ፍራቻ ነው፣ ማንም ከቤቷ አይወጣም። ጸጥ ያለ ነው። የተመቱትን ቤተሰቦቻቸው እንትን እያሳሉ ነው፣ እያስመርምሩ ነው። በሌላ በኩል ደግሞ በምስራቅ ሐረርጌ ግራዋም ግጭቶች የነበሩ ሲሆን፣ ደቡብ ኦሮሚያ በቦረና ዞን ሊበን ወረዳ ውስጥም የአካባቢው ነዋሪዎች ለአንድ ባለ ሀብት ተሰጥቶ የነበረን አንድ ሺህ ሄክታር የሚሆን መሬት ራሳቸው በሽማግሌ ከተከፋፈሉ በኋላ ትናንትና ሰልፍ ወጥተው እንደነበረ፣ ይቅርታ፣ ዛሬ ሰልፍ ወጥተው እንደነበረ ነሞ ያነጋገራቸው የአካባቢው ምንጮች ተናግረዋል። ሊባ ወረዳ ነገለ ቦረና ሊባ ወረ ቆዝናለ ሙዲን ነገር ሪፖርት አለ። ንዋይ ንብረቱ መሬት ነበረ። መሬቱ ከአንድ አንድ ሺ ሀምሳ ሰባት በላይ ነበረ። ያ ነገር ከአልሙዲን በላይ ማንም ሰው መጠቀም አችልም ተብሎ ብዙ አመት አልሙዲን ተገላግሎ ነበር። ነገር እናንተ እንዳለ ታቃል። ነገር ታቃል። እኛ ንብረት እንዳለ የኛ ነው አለኛ ነበረ ዝግጅት ዛሬ ወደ ስራ መቀየር ስነ ዛሬ ጠዋት አንድ ሰዓት ጠጥቶ አንድ ሰዓት ሳይደርስ ማለት ነው። አንድ ሰዓት ወደ አስራ ሁለት ሰዓት ላይ ወደ ከተማ ወደ ሊዛ ወረዳ ስምንት ሰው ሊዛ ወረዳ ስምንት ሰው ቀበሌን ብሎ ወደ ቦታው ጠጥቶ የአካባቢው ሰውና ተማሪዎች በነጌሌ ከተማ ዛሬ አድርገውት የነበረ ሰላማዊ ሰልፍ ከቀኑ አስር ሰዓት አካባቢ ያለ ግጭት መበተኑ ተገልጿል። ሌሎችም እንቅስቃሴዎች በአርሲና በሌሎችም አካባቢዎች መኖራቸውን እየደረሱን ያሉት ጥቆማዎች ያመለክታሉ። ከአካባቢ ባለስልጣናትና ከሶስተኛ ወገን ሁኔታዎቹን ለማጣራት ጥረት እያደረግን እንገኛለን። ተጨማሪ መረጃ ባገኘን ጊዜ ዝርዝር ያሉ ዘገባዎችን ይዘንላችሁ እንመለሳለን። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ትናንት ለቪኦኤ በሰጡት ማብራሪያ ኦሮሚያ ውስጥ ከተፈጠረው ሁኔታ ጋር ተያይዞ ከታሰሩት ሰዎች መካከል ጉዳያቸው ተጣርተው በወንጀል የማይፈለጉት እንደሚለቀቁ፣ የጠፋ ሕይወትና የደረሰ የንብረት ጉዳትን አስመልክቶም ጉዳያቸው እንደሚታይ የክልሉ መንግስት ማስታወቁን አመልክተዋል። አርሲ ውስጥ እየተንቀሳቀሱ ያሉት ኃይሎች ከሌላው የኦሮሚያ ሁኔታ ጋር ግንኙነት የሌላቸው ለወንጀል አድራጎት የሚንቀሳቀሱ ናቸው ብለዋል ሚኒስትሩ። ከወልቃይት አካባቢ እየተነሳ ላለው የማንነት ጥያቄ መንግስት ሰላማዊ ምላሽ መስጠት እንዳለበት የመድረክና የአረና ትግራይ አመራር አባላት ገለጹ። መሪዎቹ ይህንን የገለጹት ትናንት በሰጡት ጋዜጣዊ መግለጫ ላይ ለተነሳ ጥያቄ ምላሽ ሲሰጡ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የወልቃይት ተወላጆችን እንወክላለን ያሉና የማንነት ጥያቄ ያነሱ የአካባቢው ነዋሪዎች ቅሬታዎችን እያነሱ ይገኛሉ። የአማራ ክልል ተወላጆች ብንሆንም ወደ ትግራይ እንድንካለል ተደርገናል የሚለው ደግሞ መፍትሄ የፈለጉበት ጉዳይ ነው። ወቅታዊ ጉዳዮችን አስመልክቶ በተዘጋጀ ጋዜጣዊ መግለጫ ላይ ስለ ሁኔታው የተጠየቁት የመድረክና የአረና አመራሮች ጉዳዩ በሰላማዊ መንገድ ሊያዝ እንደሚገባ አሳስበዋል። ከህወሓት ጋር ልዩነት በፈጠሩ የቀድሞ ታጋዮች የተመሰረተው የአረና ትግራይ ለዲሞክራሲና ለሉዓላዊነት ስራ አስፈጻሚ ኮሚቴ አባል አቶ ካህሳይ ተለየ ይሄንኑ ያንጸባረቁት። ወልቃይት ያለም ይሁን በኦሮሚያ ክልል ያለም ይሁን በአፋርም ይሁን በሶማሌም ይሁን ለማንኛውም ነገር በሰላምና በሰላም ይፈታ። መንግስት ሰላማዊ ምላሽ ይስጥ። መልካም አስተዳደር መረጋገጥ እንኳ ባይችል ጥይት ከሚያጎርስ በሰላማዊ መንገድ ለመፍታት ይሞክር። ለዚህ ደግሞ ካልቻለ መምራት ለሚችለው አካል ያስረክብ ነው በቃ። በዚሁ ጉዳይ ላይ ማብራሪያ የሰጡት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ህዝቡን ማማከር እንደሚያስፈልግ አመልክተዋል። ወልቃይቱ ወደ ትግራይ ተከለልን እኛ የአማራ ክልል መሆን ስገባን የሚለው እንቅስቃሴ ከሽግግር ወቅት ጀምሮ የነበረ ነው ታሪኩ እስከማውቀው ድረስ እና ይህ እንግዲህ አንድን ህዝብ አንድን አካባቢ የማካለልን በጣም ያልተወሳሰበች መስፈርት አውቃለሁ። ይሄም በቋንቋ ህዝቡ ግልጽ ካልሆነም ሪፍረንደም ተወስዶ አምሳ ከመቶ ሲደመር አንድ በላይ የሆነው በዛ መስፈርት ይካለላል ነው የምለው። ስለዚህ ኢህአዴግ በተለይም በዛ አካባቢ ጥቅም አለኝ የሚል የኢህአዴግ አካልም ቢሆን ይህንን በግልጽና ባልተሸፋፈነ መልክ ያለማከናወኑ እስካሁን ድረስ እኔ በግሌም ከችግር ጊዜ ጀምሮ ሲከታተለው ወይም ስሰማ የነበረ ከዛ አካባቢ የመጡትም ላቤት በጣም ለሚስመጡም ሲያገኙንም የነበረው ጉዳይ ነው። የወልቃይትን ህዝብ እንወክላለን ያሉ የአካባቢው ነዋሪዎች በቅርቡ ወደ አዲስ አበባ መምጣታቸው ጥያቄያቸውንም ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ማቅረባቸው ይታወሳል። አፈ ጉባኤውና ምክር ቤቱ ገና ይፋ ምላሽ አልሰጡም። ከጥቂት ሳምንታት በፊት ለአሜሪካ ድምጽ ሬዲዮ ምላሽ የሰጡ አንድ የአካባቢው ባለስልጣን ግን ጥያቄውን እያነሱ ያሉ ወገኖች የውልቃይትን ህዝብ የሚወክሉ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በመጨረሻም ለ30 ዓመታት ሥልጣን ላይ የቆዩት የዩጋንዳ ፕሬዚደንት ትናንት በተካሄደ ምርጫ ስድሳ አንድ ከመቶ በሆነ ድምፅ የመራጮችን ድምፅ አግኝተው አሸንፈዋል የሚል ማስታወቂያ ዛሬ ወጥቷል። የአውሮፓ ኅብረት በዚህ የምርጫ ሂደት ላይ ቅሬታውን አሰምቷል። የዜናው ሰዓት አበቃ። አሁን ወደ ውይይቱ እናመራለን። የአዲስቷ ኢትዮጵያ የጋራ ንቅናቄ በመባል የሚታወቀው ድርጅት እኛ ለእኛ ህዝባዊ መድረክ በሚል ባለፈው እሁድ የካቲት 6 2008 ዓ.ም በጠራው ጉባኤ ከተለያዩ የዩናይትድ ስቴትስ ግዛቶች፣ ከካናዳ፣ ከአውሮፓና ከአውስትሬሊያ ድረስ የመጡ ኢትዮጵያውያን ተሳትፈዋል። በግማሽ ቀን ጉባኤው ከተለያዩ የተለያዩ ብሔረሰቦች የተውጣጡ የመብት ተከራካሪዎችና የቤተ እምነት መሪዎች ጭምር ባሰሟቸው ንግግሮችና ባካሄዷቸው ውይይቶች የሁሉንም ያልተከፋፈለ ትኩረት ይሻሉና መቅደም ይገባቸዋል ያሏቸውን ሀሳቦች ያሏቸውን ሀሳቦች አቅርበዋል። ያለፉት ታሪኮች ሊሰጣቸው የሚገባውን አንዱ ሌላውን በመረዳት ላይ የተመሰረተ ስፍራና በአሁኑ ወቅት ከሚንጸባረቁ ለግጭትና ለልዩነት የሚዳርጉ ጉዳዮች በጥሞና መርምረዋል። ለመተማመን መነጋገር ግድ ይላል ሲሉ ነው ተወያዮቹ የግልጽነትንና የብሔራዊ እርቅን አስፈላጊነት አጽንዖት በመስጠት ያመላከቱት። እንግዶቹን ያወያየው አሉላ ከበደ ነው። ተወያዮቹ ራሳቸውን በማስተዋወቅ ይጀምራሉ። ባን ሜቶ ይባላለሁ። በሁላችሁም እንደምታውቃቸው ሰብአዊ መብት ተመዋጋች ነኝ። የመማሪያ ድርጅት የጋራ እንቅስቃሴ ላይ ያደሰተዋ ኢትዮጵያ ሰብአዊ መብት ለሁሉም ነው። ያው እኛ ምናምነው ምንድን ነው ከጎሳ ይልቅ ቅድሚያ ሰብአዊ ንጸት ሁላችንም ነሳን ቃል ወጣም አንድ ሰውነት ልሆን አልችልም። ነጌሶ ዋቀዮ ይባላለሁ። የመጣሁት ከሚኒሶታ ግዛት ነው። ስራው ለካውንቲ ገቨርንመንት። አባድር መሐመድ ኢብራሂም እባላለሁ። የሰብአዊ መብት ጠበቃ ነኝ። እንደዛውም በተለይ ሰብአዊ መብት ኢቲካል ዲስኮርስ አጠናለሁ። እናም ደግሞ ኢትዮጵያን በተለይ በሚመለከት የሰብአዊ መብት አክቲቪዝም ላይ እሳተፋለሁ። ኔጋቲቭ እየነባራለሁ እዚህ ዲሲ ኤሪያ ሂውማን ራይት እኩልነትና በሀገራችን ፍትህ አንድነት አክቲቪስት ነኝ። በፕሮፌሽን ሄልዝ ሪሰርች ነው የምሰራው እና ለሲዲሲ እሰራለሁ። የጤና ምርምር ጥናት ነው ያለሁት። ያው በተቻለኝ መጠን እንግዲህ ሀገራዊ ሁኔታ ፍትህና አንድነት እና እኩልነት እንዲኖር ያው መልካም አመሰግናለሁ። ከተለያዩ አካባቢዎች ከተለያየ የሙያ ዘርፍ ትመጣላችሁ እንጂ አሁን ያሰባሰባችሁ ግን ሁላችሁም በተመሳሳይ የምትሳተፉበት የሰብአዊ መብትን የሚመለከት ጉዳይ ነው። ከአቶ ኦባንግ ልጀምር። በቅርቡ ለአዲሲቷ ኢትዮጵያ የጋራ ንቅናቄ በዋናነት ያስተባበረው የሰላምና የእርቅ አላማ የያዘ በየበኩላችሁም የየግል ተሞክሯችሁን ያካፍላችሁበት ብዙ ዘገባዎች የቀረቡበት መድረክ ነው የተመለከትኩት። አላማው ምንድን ነው? አቶ ባንክ ምን ዳር ማድረስ ፈልጋችሁን የተነሳችሁት? የሂደቱን መሰረታዊ አላማ ይንገሩን። አላማው እኛ እንደ ህዝብ እንደ ዜጋ በአሁኑ ሰዓትን ብዙ ሰዎች ይናገራሉ። ምንድነው አንድ ላይ ሆንንበት ምክንያት ምንድን ነው ተከፋፍለን አልላል እና ያ የተከፋፈልንበት ምክንያት መተማመን የለም። በበኩል እንዲያዩት መተማመን ስለሌለ መተማመን ደግሞ ለማግኘት መነጋገር፣ መወያየት አስፈላጊ ነው እና ከሌሎቹ ሀገር የመጡ ሰዎቹ እነኚህ ወንድሞቻችን እና የቶቻችንን እኔ ከዚህ በፊት በቃል ማቁ እና አላማ ያለው ሰዎች ናቸው። እነኚህ ብቻ አይደለም፣ በሚሊዮን የሚቆጠሩ ኢትዮጵያውያን አለ ሀገራችንን ያለን ፕሮብለሙ በመከፋፈል በሎ ሃይማኖት በሎ ከራሳችን መጀመር አለብን። ባለቤቱ እኛ ነን። አሁን መካከላችን ያለን ፕሮብለም ከተፈታን ባላን ሌሎቹ ነገሮች ለመስራት በጣም ይቀላል። እና ያሰብን ምንድን ነው እርቅ አስፈልጋል። ያ እርቁም ከራሳችን መጀመር ነው ና እንደነኚህ አይነት አለ አይዲያ ፍልስፍና ያሉ ወንድሞቻችን እየጥጫችን አንድ ላይ ጥቀምትን የአገራችንን ፕሮብለም በአንድ አቃል ብቻ መጸት የለበትም። የራሳችንን ድርሻ መስራት እንችላለን። እና እንዴት ነው የእኛ ድርሳችንን ና ለዚህ ነው ከተለያዩ አገሮች ያለን ወንድሞቻችን፣ እህቶቻችን እንደዚህ አይዲያ ያሉ ጋብዝነ መጥን ሶስት ቀን ያህል አንድ በካ ልብ ልብ መነጋገር፣ መወያየት ና ዋናው እነዚህ አይዲያዎቹን መጨረሻ ላይ ሆነም ወደ ህርቅ የሚደረስ አቅታችንና ለመጠቃለል በእኛ ካልቸር ሁለት ሰዎች ሲጣሉ ባልና ሚስት ተውና እናትና አባት ተው ተው የሚል ሰው አለ። አሁኑም አገራችን እያለን ፕሮብለም ተው ተው የሚል ሰው የለም። እና አስታራኪ ሰዎች መፈጠር አለበት ከራሳችንና፣ እነኝ ሰዎች ለዚህ ነው የመጡት። መልካም እርቅ ነው ዋናው። ያን ለመፍጠር ለመተማመን እንነጋገር በሚል መንፈስ በመድረኩም ስትነጋገሩ ይሄን አንስታችኋል ከተለያዩ ብሔረሰቦች የተለያየ ልምድና ተሞክሮችን ይዛችሁ እንደመጣችሁም በየባህላችሁ የምታውቋቸውን ነገሮች አንድ የጋራ የሆነ ኢትዮጵያ የምትባል ውክልና ለሁላችን የሚሆነች እንድትፈጠር ይሄ መኖር አለበት የሚለውን ነገር አጽንኦት ሰጥታችሁ ተነጋግራቸዋል። እርቅ የሚለው በአቶ ባንክ ቀደም ብሎ የቀረበው ትልቅ ነገር እንደመሆኑ እርቅ ከማን ጋር ከራስ የሚጀምር እርቅ ነው ያሉት አቶ ባንክ። ለምንድን ነው እርቆ ያስፈለገው? ዶክተር አባድር መሐመድ እርቆ ያስፈለገበት ምክንያት እዚህ ኮንፈረንስ ላይ የተሰባሰብ ነው ሰዎች ከገፋፉን ምክንያቶች ውስጥ አንዱ ኢትዮጵያ ዛሬ በጣም ፍራጃይል ለመፈረካከስ ጫፍ ላይ ያለችበት ስቴት ላይ ነው ያለችው እና ስጋት አላችሁ፣ ስጋት አለን እና ያንን ስጋት ከፈጠሩት ኢትዮጵያን ፍራጃይል ካደረጓት ምክንያቶች ውስጥ አንዱ ኦፍኮርስ ብዙ ምክንያቶች አሉት። ከነዛ ውስጥ አንዱ ኢትዮጵያ ውስጥ ብዙ የታሪክ አስተሳሰቦች የታሪክ ናሬቲቮች ኢትዮጵያን ፕሬዘንት ኢትዮጵያ ፓስት ኢትዮጵያን ሰው ሲያስብ የሚያስብበት መንገድ በጣም ራዲካል፣ የትላንቷን ኢትዮጵያ የዛሬዋን ሲያስብ ፈጽሞ የተለያየ ሀሳብ ነው የሚያንጸባርቀው እና እነዛ ሰዎች አንድ ላይ መጥተው እንትን ኮመን ፊውቸር መፍጠር ስለማይችሉ ለምን ህዝብ ለህዝብ በሆነ አፕሮች ሰው እያመጣን ኮንቨርሴሽን ለምን አንጀምርም? ከዚህ በፊት አሁንም ተጎዳን የሚሉ ብዙ ሰዎች አሉ፣ እና ተጎዳን የሚሉት ሰዎች የራሳቸው ናሬቲቭ አላቸው። እንደዛው ደግሞ ያንን ቁስል አንሰማም የሚል ናሬቲቭም እንደዛ አለ። ሁለት አስተሳሰብ አለ። ተጎዳን፣ ቁስል አለን የሚሉ ወገኖች የሚያቀርቡት አስተሳሰብ የትላንቷን ኢትዮጵያ የምናውቃት የሚል አስተሳሰብ በአንድ ወገን አለ የለም ምን የምንረዳው ደግሞ ከዚህ የተለየ ነው የሚል አስተሳሰብ አለ። እኛ አንድ ቦታ መጥተው መነጋገር አለባቸው ነጋገር አለባቸው ነው። እንዲያውም ሁለት ብቻ ሳይሆን ከሁለት በላይ በጣም ብዙ አስተሳሰቦች አሉ፣ እና ሁሉም ማህበረሰብ የየራሱ አስተሳሰብ አለው ታሪክም ላይ አሁን ያለው ስርዓት ላይም ፊውቸር ላይ መሆን አለበት መሆን አለበት የሚባለው ላይም እና እነዛን አስተሳሰቦች አምጥተ ካላረካቸው በስተቀር ሁሉም የራሱን ጎራ ይዞ የራሱን ጥግ ይዞ ዝም ብሎ ከሚያወራ አንድ ላይ መጥቶ ከሌላው ጋር የሚደማመጥበትን ሁኔታ መፍጠር ያስፈልጋል የሚል አስተያየት ነበረው እና ምናልባት ይህን አስተያየት ይዘን ከመምጣታችንን በተጨማሪ የየራሳችንን አስተሳሰብና አስተያየት ሼር አድርገን ነው አንዳችሁ ለሌላችሁ አካፈላችሁ አካፍለን የራሳችንን አስተሳ የራሳችንን ታሪክ ታሪክን እንዴት ነው የምንረዳው? ዛሬ ያለችዋን ኢትዮጵያ እንዴት ነው የምንረዳት የሚለውን ተነጋግረን ከዛ ነው የጀመርነው እና ከዛ በቀጣይነት መማምጣት ይቻላል ምን አይነት ንግግሮች መጀመር አለብን ወደሚለው ንግግር እየተንቀሳቀስን ነው ማለት ነው። መልካም። የተነሳችሁበትን መሰረት በዚህ ጉባኤ ልታከናውኑ ወይም ዳር ልታደርሱ ያሰባችሁትን ውጥን ጨምራችሁ በአቶ ኦባንግና በዶክተር አባድር መሰረታዊ ሀሳቦች ተነስተዋል። እስኪ በውይይታችሁ የተንጸባረቁትን አንዳንዶቹን ለአድማጮች ናጋራ በመድረኩም ከመድረኩም በፊት ጥሞና ባለበት ቦታ የየራሳችሁን እምነት በነጻነት አንጸባርቀናል ዲኖ ብለን የምናምነው መነጋገር መተማመን ለመፍጠር ረድቶናል የምትሉትን እንመልከት። አቶ ነጋሶ እርሶ ላስከትል። እርሶም በግሎ ያነሷቸውን ሀሳቦች እርሶ በመጡበት ባህልና ማህበረሰብ ውስጥ የሚንጸባረቁ ናቸው ሌሎች ቢያውቋቸው ቢረዷቸው፣ ዶክተር አባድር እንዳሉት የሁላችን የሆነች ኢትዮጵያን መስራት እንችላለን በሚል ያንጸባረቁትን ከሌሎችም የታዘቡትን። አመሰግናለሁ። በውይይቱ ላይ የተካተቱ መሰረታዊ ነገሮች አሉ። ችግሮቹን መጀመሪያ ምን ናቸው በማለት ለይቶ ማስቀመጥ ነው የተጀመረው። የመጀመሪያው ችግሮች አሉ ወይ የሉም ተብሎ ሲተነተን ከአገራችን አመሰራራት ጋር የተያያዙ የነበሩና አሁን ያለን ለወደፊትስ እንዴት መሆን ይገባዋል በሚል ከፋፍለን ነው ማየት የሞከርነው። እውነት ነው፣ ጭቁናዎች ነበሩ። ጭቁናው በአንድ ቦታ ብቻ እንዳልነበረ ነው ተወያይተን ልንረዳ ይቻለው። አሁን ያለውን ችግር ደግሞ እንዴት ህዝቡ ልቃቋሞና አብሮ ሊሻገር ይችላል በሚል መሰረታዊ ጉዳዮች ላይ ተነጋግረናል። አደረጃጀቶች ላይ ደግሞ መሰረታዊ ችግሮች እንዳሉ ነው የተገነዘብ ነው። አደረጃጀት ሲባል የፖለቲካ አደረጃጀት ስያሜዎች ነበሩ። ምሳሌ ስጥ ምሳሌ ብሰጠ የፖለቲካ ድርጅቶች አሁን ስናያቸው በጣም በፕሪፊክስ የተሞሉ ናቸው በብዛት። ይሄ ደግሞ መንግስት ለራሱ ሰርቫይቫል ብለው ያዘጋጀው ፖለቲካል አይዲዮሎጂ መሆኑን የተገነዘብ ነው። ይሄ ደግሞ አገራችንን ወደ አልሆነ ቻፕተር እየወሰደ ነው። ትንሽ ገፋ እንዲያደርጉ ልጠየቅ። ቀድሞ በሚመጣ አገላለጽ የተጠመዱ ወይም የተያዙ ናቸው ብለዋል። ፕሬፊክስ ያሉት አማርኛ ለማድረግ የሞከርኩ ነው። ምንድን ነው እስኪ ለምሳሌ ይሄ ድርጅት በዚህ ስም ይጠራል፣ የሚሰጠው አንድምታ እንደዚህ ነው። እስኪ ያስረዱን። ለምሳሌ የኬሌን ለምሳሌ የኦሮሞ ነጻ አውጪ፣ የአማራ እንዲ፣ የሌሎችም ብዙ ወደ ሰባ አምስት የሚሆኑ ፖለቲካ ድርጅቶች አሉ። እነዚህ ድርጅቶች ታግ የሆኑት በዘር ነው። ይሄ በጣም እጅግ አደገኛ ሁኔታ መሆኑን የተገነዘብነው መጀመሪያ ሊመስል ይችላል። ኢትዮጵያን እንደ ፖለቲካ ላብራቶሪ እንደ ሙከራ ነው። ይህ ነገር ኢንትሮዲስ የተደረገውና የተዋወቀው ከሰራ፣ በሌሎችም አካባቢዎች ላይ ኢምፕልመንት ለማድረግ ካልሰራ፣ ጥፋቱን ለመቀነስ ቢቻል በሚል አይነት መልኩ ነበረ። ይሄ ሁኔታ ደግሞ ሲታይ አሁን ያለንበት ሁኔታ በተግባር ስናየው እጅግ ከፍተኛ ችግር እንደሆነ ነው የተገነዘብ ነው። እና ይሄንን ደግሞ ዝም ብለን ከማየት ይልቅ ህዝቡ ምን አድርጎ ሊቋቋመው ይገባዋል፣ አንዴ ተከስቷልና በምን አይነት መልክ አፕሮች እናድርጎ ከሚል አንጻር ነው የተወያየ ነው። እና ውይይቱ ህዝብን ከህዝብ ጋር ማቀራረብ እንጀምር ነው መሰረታዊ ይዘቱ ኢትዮጵያን ቨርሺን ኦፍ ኮንፍሊክት ሪዞሉሽን ኢትዮጵያዊ መልክ ያለው ለግጭቶች መፍትሄ የመፈለጊያ ዘዴ መፍጠር ነው የሞከራችሁት። እነዛ ነገሮች መፍትሄ ለማስቀመጥ እና ምንድን ነው ያለ እዚህ ውስጥ ብለን በመላሰስ ያንን ነገር ወደ አንድ ሁኔታ ለማምጣት ሞክረናል። ገፋ አድርጌ በዚህ ሰዓት የእናንተን ውይይት የሚከታተሉ ሰዎች ሊያነሷቸው የሚችሉ ጥያቄዎች እንድትመልሱ ፈልጋለሁ። ቅድም ስለ እርቅ ስናነሳ ማን ከማን ጋር ይታረቃል፣ እርቅ ለምን ያስፈልጋል የሚለው? ከራስ ጀምሮ መሆኑን አመላክታቸዋል መጀመሪያ እርቅን መቀበል ቅሬታዎች ያሉባቸውን ሁኔታዎች የሌሎችን ከመረዳት ጋር ማጣጣም እንደሚያስፈልግ ገልጣቸዋል ወደ አቶ ነጋሲ ከመሻገሬ በፊት ምናልባት አቶ ነጌሶ እርሶ ጋር ልቆይና አቶ ባንግና ዶክተር አባድርም ማከል ትችላላችሁ ግጭት መፍታት ሲባል መሰረታዊ ዓላማው እናንተ የምትሰሩበት የሚያመስክ መስክ እንደመሆኑ በቅርበት እንደምትረዱት አምናለሁ የትኛው ወገን ከየትኛው ጋር ነው የተጋጨው ዶክተር አባደር አመሰግናለሁ። እዚህ ላይ ምንድን ነው ግጭት ሲባል አንድ ቡድን ከሌላ ቡድን ጋር እየተደባደበ ወይ እየተጣላ የገድሰርሊ መሆን የለበትም እና የአስተሳሰብ ግጭትም ሊሆን ይችላል። የማንነት ግጭትም ሊሆን ይችላል። ብዙ ኢትዮጵያውያን ስለ ራሳቸው ሲያስቡ ስለ ማንነታቸው ሲያስቡ ያላቸው አስተያየት መሀል ያለ ግጭት በሂደት ችግር የሚፈጥርበት ሁኔታ አለ እና እርቅ ለምሳሌ ብለህ ከረንትሊ የተጋጨን ሰው ግጭት ቅድም ባልከው መልኩ ምሳሌ አይነት ሰው አምጥተህ ወይ ደግሞ ኢቭን ከዛ ያለፈ ከረንትሊ እየተጣላ የሌለ ነገር ግን ታሪካዊ ቅሬታዎች ያለበትን ሰው አምጥተህ ስለ ቁስሉ አነጋግረው፣ ቁስሉን ፈውሰህ ካላለፍክ በስተቀር ዝም ብሎ ቁጭ ብሎ ፖለቲካል በሆነ ሰንስ ፖለቲካል በሆነ ተርጓሜ ተነጋግረን አንድነት እንፍጠር ምናምን ካለ መጨረሻ ላይ ያልተፈወሰው ቁስል መውጣቱ አይቀርም እና ያንን ቁስል ስለ በፊቱ ተነጋግረን የበፊቱን ቁስል እናድንና ወይ ደግሞ የሚያድን ንግግርና ቋንቋ እንፍጠርና እሱን ቋንቋና ንግግር ለህዝብ እናቅርበው ትን ነበርና ግጭት ሲባል የግድ በአካል ግጭት ወይም በጦርነት ብቻ የሚታይ አይደለም። የሀሳብም የማንነት ጥያቄ ነው ያዘሉ ግጭቶችም ውስጥ ያለው ቅሬታዎችም ሊሆኑ ይችላሉ ብለዋል። ጥሩ አድርገው የመለሱልኝ ይመስለኛል። አቶ ነጌሶ ጨምሩ ካለ መሰረታዊ ይዘቱ ቅድም እንዳልኩት በህዝብ ላይ ህዝብ ማለት በራሳችን እርስ በርሳችን የሚነጋገረው ሁኔታ ይሆናል እና አንጻራዊ ግንዛቤው ደግሞ አሁን ካለው ይዘት አሁን ካለው ኢትዮጵያዊ ይዘት ሁኔታ ጋር የተያዘ ነው ማለት ነው እና አሁን ያለ ሁኔታ በስልጣን ላይ ለመቆየት መንግስት የሚያደርገው እንቅስቃሴና ህዝቦች ደግሞ አይ አንገዛም፣ በአይነት ግብ ግብ ላይ ባሉበት ሁኔታ ላይ ይህ ነገር ወደ ሌላ ኮምፕሊኬሽን እንዳይካሄድ ህዝቡን ደግሞ ምን ማወቅ እንዳለበት ወደ ከፍ አዝማሚያ እንዳያመራ እና ማን ነው ይህን ሁኔታ በግልጽ ለህዝብ እየተነገረው መንግስትም በቀጥታ እየተነገረው የንር ሪስፖንስቢሊቲ ፌል የሚያደርግ ክፍል ለይቶ ለማስቀመጥ ነው ትክክለኛው ነገር። ይህን ስንል ደግሞ ህዝባችን መጀመሪያ እርስ በርሱ ተወያይቶ ያለውን ግንዛቤና ቅሬታውን ቅደም ጓደኛ እንዳለው አውትን ተነጋግረንበት የመፍትሄ ሀሳቡን ለማስቀመጥ የምንሞክርበት ሁኔታ የነበረው እና አሁን የምናስታርቀው የተጣላ ሰው የለም። የተጣላ ሰው የለም ሲባል የተለያየ ግንዛቤ የያዙ ሰዎች አሉ የተለያየ የአመለካከት ልዩነቶች ቅድም እንደተባለው አለ በፖለቲካዊ ይዘቶች የተፈጠሩ ልዩነቶች አብሮ በመኖር ላይ ጉዳት ሊያሳድሩ የሚችሉ የሚችሉ ሁኔታዎች አሉ እነዚም በደንብ ተገንዝበናል ለእነዚህ ደግሞ ህዝቡ ምን ማድረግ እንዳለበት ነው የፖለቲካ አንድነትና የህዝባዊ አንድነትን ለይቶ ጠንቅቆ እንዲያውቅ ማስተማር አለብን በሚል ነው ፖለቲካዊ አንድነት እስካሁን ድረስ እንደ ሀገር በአንድ መልኩ ልናመጣ አልቻልንም። ህዝባዊ አንድነት ግን አለ፣ የነበረም ነው፣ አሁንም ያለ ነው፣ ለወደፊትም የሚኖረን ነው። ያንን ህዝባዊ አንድነትን እንዲ መንቴን አድርገን ወይም ይዘን ወደፊት ልንጓዝ እንችላለን በሚል አኳያ ነው ለማስቀመጥ ለመሞከር ነው። ግሩም ብጣደፍባችሁ፣ ብዙ ሀሳቦች መድረክ ላይ ስታንጸባርቁ አይቻለሁ እና ተሻምተን ባለን ሰዓት እንድናካትት ሞክራለሁ። አቶ ነጋሲ የጉባኤ አጋሮች ያነሷቸውን ጭብጦች ተከታትለዋል። ከተለያየ የማህበረሰብ መሰረቶች የምትመጡም ብትሆኑ በዋናነት ዛሬ ያለው ሁኔታ እንደሚያሳስባችሁ፣ ነገ ደግሞ እንድትኖር የምትፈልጓት ኢትዮጵያ ወይም ሀገር እንዴት የሁሉም ትሆናለች የሚለውን አጥብቃችሁ መያዛችሁ በተደጋጋሚ ተነስቷል። እስኪ ከእርሶ ልምድ በመድረኩ ለሌሎች ባካፈሉት መንፈስ የአንድ ሰው ማንነት የአንድ ሰው የባህል መሰረት ነገሮችን የሚመለከትበትን ሁኔታ ወሳኝነት እንዳለው ነው ተደጋግሞ እየተነሳ ያለውና እርሶ እንዴት ነው የሚመለከቱት ዛሬ ያለውን ሁኔታ በመጪውም የነገዋ ኢትዮጵያ ላይ ሊያሳድር የሚችለውን አንድምታ? አዎ እንግዲህ እንደሚታወቀው የተለያየ ቋንቋ የተለያየ ሃይማኖትም ባህልም ሊኖር ይችላል። ያ ኢትዮጵያ ያሰኛትም የኢትዮጵያ ጌጦች ናቸው ብዬ ነው የማስበው። ግን ቅድም በተነሳው ላይ ለምሳሌ ግጭት ስላለ ወይም ደግሞ የለምም ማለት አይቻልም። ራሱ አሁን በብሔረሰብ ተደራጅቶ ህዝቡ የራሱ አገርና የራሱ ባንዲራ ይዞ አይገናኝም ያለው ልብ ለልብ ልክ ኮሚኒቲ በኮሚኒቲ በኮሚኒቲ የተከፋፈለ ይመስላል ይህም የሚንጸባረቀው በውጭም ሳይቀር በቤተ ክርስቲያንም በፖለቲካም በሀሳብም የተለያየ ነው ያለውና ዋናው ግን የኔ ነው የሚለው፣ አብዛኛው ህዝብ ግን ዝምታን ነው የመረጠው፣ እና ይህንን ዝምታ ከዝምታ ማለት እርቅ፣ ሰው ለሰው እንዲገናኝ ምን ቋንቋ ተናገረ፣ አጭር ነው ረዥም ነው ሳይሆን ዋናው ቁም ነገሩ ሰው በመሆኑ በሰውነቱ መቀራረብ እንዳለበት መነጋገር እንዳለበት እና ለዚህ ሁሉ ደግሞ ወደ ባሰ ሁኔታ ከመሄዱ በፊት ህዝብ ለህዝብ ራሱ በዊዝን አውር ኮሚኒቲ ኢትዮጵያውያን በአጠቃላይ ማለት ነው። ከተለያየ ብሔረሰቦች፣ ከተለያየ ሃይማኖት ተከታዮች ራሱ በራሱ እየተወያየ አንድነቱን አጠንክሮ ከቆየ ሊከፋፍለው የሞከረ በተለያየ ጫፍ ያሉትም ይሁኑ ያለው አገዛዝም ይሁን ብዙ ጥፋት ሊያጠፉ አይችሉም። ህዝቡ ነቅቶ ይጠብቃል ማለት ነው እና ዋና አላማችን እኛ ያለውን ህዝብ ጎላ ብሎ የአገሬ ጉዳይ ያገባኛል ብሎ ነቅቶ እንዲጠብቅ እንዲከተል እና ከዛ በኋላ ለእርቁም የሚያመች ነገር ማድረግ ይቻላል ማለት እንደዛ ነው። ሀሳብ እንግዲህ፣ መልካም በርከት ያሉ ነጥቦች እየተነሱ ነው። ለችግሮች መፍትሄ በመፈለጉም ሆነ ደጋግማችሁ በመድረኩ እንዳነሳችሁት የኔ የሚሆነች ኢትዮጵያ ነው እያላችሁ የነበረው ውክልናው ወይም ደግሞ ቀድሞ የነበረው አስተሳሰብ አንዳንዶችን የሚያገል ነው የሚል አነጋገር ወይም አስተሳሰብ አለበት። አቶ ባንክ በማስተባበሩም ሆነ ይሄን ውጥን በማንቀሳቀሱ ረገድ ቀዳሚውን ሚና እንደተረከቡ እረዳለሁኝና ለረጅም ጊዜ ይሄን ሲያስተዋውቁ፣ ሲያዘጋጁ እንደቆዩም የመከታተል እድል ነበረኝ። እስኪ ይንገሩኝ፣ ቀደም ብሎ ከተነሱትም ጋር ሊያዛምዱ ይችላሉ። የእርስዎን ተሞክሮ፣ የእርስዎ ታሪክ በመድረኩ አንስተውታል። የእኔም የሆነች ኢትዮጵያ እንድትፈጠር ነው እንጂ የጋራ በሚል ስም ሁሉን በግድ አንድ ቦታ ማድረግ አይደለም አላማው፣ የሚለውን አጽንኦት ሰጥቶ ሲናገሩ ሰምቼ፣ ያለው የእርሶ የምትሆነው ኢትዮጵያ ምን አይነት ናት? የኔ ኢትዮጵያ ማለት ምንድን ነው? ሰው በሰውነቱ እየተቀበረበት ሀገር ናት እንፈልገው። ለምን ብባል፣ ፍት ያለው እኩልነት ያለ ሀገር። ለምሳሌ በእውነት ብነጋገር፣ አሁን ኢትዮጵያ ውስጥ እያለ መንግስት ሰው በሰውነቱ በእውነት ተቀበሯል ወይ? የአሁኑም የበፊቱም እና ለዚህ ነው ሁሌና የሚለው ያው ስፔሻሊ የእኛ ድርጅት ምናምን ነው። ሰው በሰውነቱ የተከበረበት። ስንወለድ ጎሶች አልነበርንም፣ ስንወለድ ኳንኳ አልነበርንም፣ ሃይማኖት አልነበርንም። ሰውነት ያ ሰው ተከብረዋል ወይ በአሁኑ ሰዓት? ያመልሱ፣ አይደለም፣ አደለም። ኢትዮጵያ ውስጥ ለዚህ ነው አሁን ጓደኞች ከዚህ በፊት ሲነጋገሩ ምንድን ነው ግጭት መፈጠር የለበትም ኢትዮጵያ። እርስ ብራሳችን እንኳን መነጋገር አቃጥን አይተናል። ህዝቡ ተከፋፍሏል። ትውልዱ ተካፋፍላል። አይታችን ከሆነ በቤተ ክርስቲያን ባሉ የሃይማኖት አባቶቹም ፖለቲካል ድርጅቶች፣ በብሔር ብሔረሰቦች ግን ሌላ ኢትዮጵያዊን እንኳን ስናገኝ የሰብዮ ዜግነቱ የሰብዮ ኢትዮጵያዊነቱ ወር ዜግነቱ ቀርቶ የሰብዮ ጎሳ ከየትኛው አው ከየትኛው ብሔረሰብና ከየትኛው ጎሳ ነው ያ ራሱ አንዋን አርብ ሳፍራሩራቱ እንደ አንድ ህዝብ አይደለም ማለት ነው። አሁን ለምሳሌ ለሰዎቹ እንደ ምሳሌ የምሰጠው ምንድን ነው? እኔ ሳን በነበርኩበት ጊዜ የእኛ አስተማሪዎች ከማል ሀገር የመጡ ኢትዮጵያዊን ናቸው። ሲመጡ መልካቸው ከእኛ ትንሽ ራክ ላይት የሆኑ ናቸውቸው እና እነሱ ያንን ጊዜ እኔ ሳን ሆነ አማራም፣ ኦሮሞም፣ ትግሪም ጎሳቸውን ደግሞ ኑሮ አላውቀቅም ነበር። እና ከዛ ደግሞ ሁሌ ላይ ሰዎች የምና ያንን ጊዜ ትምህርት ቤት ሲማር ከኔ ጋር የነበረው አንድ ልጅ ነበረና አባቱ ነጋዴ ነው። ከአንደኛ ከስድስተኛ ኢትዮጵያ ነው የተማርኩት። ልጁ ጓደኛ ሆነን ቤታችን ይመታል፣ ለጎንቦ ስንበላ ለእንጀራም ለእነሱ ቤት እንሄዳለን። እና ከዛ ሀገር ለቀኩትና ከተመለስኩት በኋላ ልጁ ለማገኘት ፈለኩ እና ፈልጌ አገኙት። ታይት ሆቴል ቀጠረ ተቀጠረን፣ ተገናኝነን። ስንገናኝ ኦልሞስት ሶስት ደቂቃ ሳይደረስ ምን ይላል እኔ ጉራጌ በመሆኔ ጉራጌ ሀገር ሆኜ አሁን እኔ መሰራ የጉራጌ ሀገሬ ነው ጉራጌ ነኝና፣ በቃ እኔ ገረምኩት። ገረመህ? አዎ። እኔ አዎ፣ ምንድን ይሄ አይ፣ ሱማ እኔ ጉራጌ ነኝ። መቼ ጉራጌ ሆን አልኩት። ምን ልል ፈልጌ ነው ያንን ስድስት አመት ሆነ ከልጁ ጋር ጉራጌ መሆኑ አላወቁም ነበር። አሁን ግን ሶስት ድቂቅ ሳይደረስ ምን ልል ፈልጌ ነው፣ ልጁ ያወቅኩት በጉራጌነቱ ሳይሆን በሰውነቱ ነበር ያወቅኩት። አሁኑም እንደዚህ አይነት ፕሮብለም ያለን የሚነጋገር አቃል የለም። ይሄ ፕሮብለም ደግሞ ምንድን ነው? ሰብዮ በጉራጌነቱ እኔ በአኙ አክኔት በሆነ የሆነ ግጭት ብፈጥር እኛ የምናገናኝ ነገር የለም እና ለዚህ ነው አሁን ኢትዮጵያ ውስጥ አንድ ሰው ትግሬ በመሆኑ ብቻ ሁሉም አንድ ላይ እያጠቀላላል። ይሄ ነገር ለወደፊቱ አደጋ ይሆናል። ይሄ አደጋ እንዳይፈጥር መወያየት፣ መነጋገር፣ መደማመጥ አለብን እና ለዚህ ነው ለምሳሌ ሁሌም በእኛ ድርጅት ለመተማመን እንነጋገር ስለ ሌላ ጎሳ ከመወራት ልክ ርስ ብራሳችን እንነጋገር። አሁን ለምሳሌ ሌሎቹን የገንቤላ ሰዎች ስለ ማል አገር ያነጋግራል። ኦሮሞ ስለ አማራ ይናግራል። ስለ አማራ ከመወራት ልክ ሂዱን አማሮች አነጋግሩ እና ፕሮብለም እያለን ያወቅነ ችን ፕሮብለም ለመፈታት ፖለቲካ አባል መሆን የለም። ባለቤቱ እነማን ናቸው? ትውልድ ነው። ትውልዱ እነማን ናቸው? እኛ ማለት ነው። እና ለዚህ ነው እርቅ ስንል እርቁ ማንና ከማን ተጣላቅ ሳይሆን እኛ እራሳችን እንደ አንድ ቤት አስብ፣ አይደለም የሚመለከቱ እና ይህ ነገር ለመለው መነጋገር እንድንጀመር ነው። መተማመን የለም እና ይሄ ነገር ለመለወት መነጋገር አስፈላጊ ነው ብዬ ለዚህ ነው በቃ። ዋናው የግል ገጠመኞን ጨምረው ያነሷቸው ታሪኮች መነጋገር፣ መደማመጥ ያስፈልጋል። ሰው በሰውነቱ የሚከበርባት እኩል የሚታይባት ኢትዮጵያ እንድትፈጠር ነው ያችንችን ኢትዮጵያ ብለዋል። ወደ ዶክተር አባድር ልሻገር በመድረኩ ቀደም ብሎ ባነሷቸው ነጥቦች ላይ በተመሳሳይ ተመልክቻለሁ። የታሪክ ቁስልን ማከም ያስፈልጋል፣ መጀመሪያ መኖሩንም ማመን አለብን፣ መቀበል አለብን ብለዋል። ወደ ኋላ ሄደው ለግጭትና ላለመግባባት መንስኤ የሚሆኑ እንዲያውም አሁን አቶ ባንግ እንደሚሉት በተለያየ መንገድ እንድንተያይ ምክንያት የሆኑትን ነገሮች በፈቃደኝነት መመርመርና ሌላውን ከመረዳት መምጣት አለብን የሚል ነገር ነው አጽንኦት ሰጥተው ሲናገሩ የሰማሁትና። እስኪ ለአድማጮች እንዲገባ ያድርጉ፣ የታሪክ ቁስል የምንለው ምንድን ነው? እንዴትስ መታየት አለበት? አሁን ለሚሉት አዎንታዊ ውጤት የታሪክ ቁስል ሲባል ብዙ የታሪክ አስተሳሰቦች ኮንፈረንሳችን ላይ ተነስተው ነበርና ከእነሱ ውስጥ አንዱ እኔ ያደኩበት የታሪክና የማንነት ባህል የሬዚስተንስ የመቋቋም የመቋቋምና የት እንደሆነ ለአድማጮች ንገሩ እስኪ። እኔ ድሬዳዋ ነው ያደኩት እና ያደኩበት ባህል የሀረሪ ባህል እና የሶማሌ ባህል ይጥ ውስጥ ነው ያደኩትና። እና እኛ ባህል ውስጥ ኢትዮጵያ ማለት ለኛ ሬዚስት የሚደረግ ነገር መከላከል የሚገባቸው እንደሚመጣባቸው አድርጋችሁ ነው የምታስቡት? ኤግዛክትሊ እንደሚመጣብን ብቻ ሳይሆን ኦሬዲ መጥቶብን የራሳችንን ታሪክ እኛ ቆንጆ ታሪክ የምንለውን ነገር አፍርሶብን የወሰደንና እየወሰደን ያለ ነገር ነው እና ያንን በጣም በብዙ በብዙ መንገድ በምንነጋገርበት መንገድ ባህላችን ውስጥ በዘፈኖቻችን ውስጥ፣ በምንለብሳቸው ልብሶች ውስጥ እንትን ይሆናል ይንጸባይንጸባረቃል። እስኪ ምሳሌ ውስጡ መድረኩ ላይ ሰምቼዎታለሁ። ባህል ውስጥ ስር የሰደዱ ወይም መሰረት ያላቸው የሚመስሉ ከመቶ ዓመታት በፊት ለተፈጸመ ነገር ማስታወሻ እስኪመስሉ ዛሬ የሚተገበሩ ነገሮችን አንስተዋል። በጣም በጣም ብዙ ምሳሌዎች ማንሳት ይቻላል። ትናንት ያነሳሁት ምሳሌ የሐረሪ ቤቶች ውስጥ መሬቱ ቀይ አፈር ነው የሚደረገው። ዛሬ ዛሬ ቀይ ቀለም ያለው ሸክላ ወዘተ የሚደረገው ያ የፈሰሰውን ደም ለማስታወስ መቼ የፈሰሰ ደም ነው? የሀረር ከተማ እና የሀረር ኤምፓየር በሚኒሊክ በምትወረርበት ጊዜ የፈሰሰውን ደም ኮሜሞሬት ለማድረግ ለማስታወስ የሚደረግ ነው እና እዛ ጦርነት ውስጥ ሰባት መቶ ሙሽሮች ሞተው ነበር እና ሙሽሮች ሲባል በሀረሪ ቋንቋ አግብቶ ያልወለደ ማለት ነው እና ሰባት መቶ ሙሽሮች ነበር የሞቱት የሚል እንትን አለ ናሬቲቭ ሰባት መቶውን ለማስታወስ የሀረሪ ወጣት ሲያገባ በቀይ ክር ዙሪያው የተሰፋ ጋቢ ይሰጠዋል። በጣም ብዙ አሉ እና ሰው ምንድነው አስተሳሰቡ፣ ኢትዮጵያ ሲባል ምኒልክ ጊዜ የነበረው ወረራ ነው የሚያስታውሰው። ምኒልክ ወረራ ብቻ ሳይሆን ንብረት ቀማ፣ መሬት ቀማ። አሁንም ቢሆን ሀረሪዎች ንግግር ውስጥ እንደ ምሳሌ ማየት የምትችለው መሬትን በሚ ሄደህ ከዚህ ወንዝ እስከዚህ ያለው መሬት እግረ መንገዳችን የአያተ መሆንም እወቅ ልትባባል ትችላለህ። ምክንያቱም እዛ ላይ የሰፈረው የምኒልክ ጦር ቀምቶ ነው ከነዚህ ሰዎች የሰፈረው መሬቱ ላይ እና አሁንም ቢሆን ሀረር ከተማ ሴንተር ላይ ጆጎል ሴንተር ላይ ቤተ ክርስቲያን አለ እና ያ ቤተ ክርስቲያን የከተማዋ ትልቁ መስጊድ፣ የጁማ መስጊድ፣ አርብ አርብ የሀረር ከተማ ሕዝብ አንድ ላይ መጥቶ የሚሰግድበት መስጊድ ነበር እና ያ መስጊድ ቤተ ክርስቲያን ነው። ቁስሉ ያለፈ ነገር ነው። የሆነ ተሸነፍን ምናምን ሳይሆን አሁንም ባህሉ ውስጥ፣ ንግግሩ ውስጥ፣ ኤንድ ፊዚካል ጂኦግራፊ ውስጥ የምታየው ነገር ነው እና ያንን ህመም ሪሊቭ ያደርጋል ባህሉ እና ያንን ማከም ያስፈልጋል። እንዴት ይታከማል? የተለያዩ ሀሳቦች ተነስተዋል። ምናልባት በቀጣይነት የምናመጣቸው ብዙ ሀሳቦች ሊኖሩ ይችላል። አድማጮቻችን ውይይቷ አላበቃም፣ በመጪው ሳምንት ይቀጥላል። በመጨረሻም ሳምንታዊው የሙዚቃ ቃና ይቀርባል። አቤል ተስፋዬ ወይም ደ ዊኬንድ ኢትዮጵያዊ የዘር ግንድ ያለው ካናዳዊ ድምጻዊ ነው። በሎስ አንጀለስ በስቴፕልስ አዳራሽ በ ሀምሳ ስምንተኛው የግራሚ ሽልማት በሰባት ዘርፍ ታጭቶ በሁለቱ አሸነፈ። በመድረኩም ላይ ድንቅ ስራዎቹን በማሳየት ለተሰማራበት ሞያ የስኬት ኮርቻውን ተቆናጠጠ። Producers: Jack Antonoff, Nathan Chapman, Imogen Heap, Matt Martin, Matt Nan and Robin Ali Piliani, Shellback, Taylor Swift, Ryan Tedder, and Noah Zakinella. And as the first woman to win Album of the Year at the Grammys twice, oh, oh. Taylor Swift. ልክ እንደ አቤል በሰባት ዘርፎች ታጭታ ነበረ። አስራ ዘጠኝ ሰማኒያ ዘጠኝ ወይም ናይንቲን ኤይቲ ናይን የተሰኘው የሙዚቃ አልበሟ የአመቱ ምርጥ አልበም ተብሎላታል። በዚህ ዘርፍ ለሁለተኛ ጊዜ ሽልማት በማግኘት የመጀመሪያዋ ሴት ልትባል እንደምትችል ገልጻ መድረኩን በደስታ ተፍነከነከችበት። አሜሪካዊው የራፕ ሙዚቃ ተጫዋች ከንድሪክ ላማር በ11 ዘርፎች ታጭቶ በአምስቱ አሸንፎ ሽልማቶቹን ጠራርጎ ወስዷል። በአሜሪካ የሙዚቃ ኢንዱስትሪ ውስጥ ከፍ ያለ ስፍራ የሚሰጠው የግራሚ ሽልማት ለማስቃኘት ሰኞ ዕለት በሎስ አንጀለስ በስቴፕልስ አዳራሽ የነበረውን ምሽት ዛሬ ቅዳሜ እዚህ ስቱዲዮ ውስጥ አምጥቼ ቀንጨብ ቀንጨብ አድርጌ ለማስቃኘት ስሞክር፣ ስለ ሰላምታው ዘነጋውት። እንደምናመሻችሁ እንደምንሰነበታችሁ? የተወደዳችሁ ና የተከበራችሁ ውድ አድማጮች ሰኞ እለት በተካሄደው ሀምሳ ስምንተኛው የግራሚ አዋርድ ውድድር እነማን ታጭተው ነበር እነማን ስ አሸነፉ አለፍ አለፍ እያልኩ ሳስቃኛችሁ የማመሻው ጽዮን ግርማ ነኝ አብራችሁን ቆዩ እኔ እዚህ ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ሬዲዮ ስቱዲዮ እገኛለሁ እናንተን በያላችሁበት ሆናችሁ አድምጡ። በፌስቡክ እና በትዊተር ገጻችን ቪኦኤ አማሪክ ብላችሁ አስተያየት ስጡ። አይ ካን ፊል ማይ ፌስ የአቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድን ዜማ ነው፣ ቀንጨብ አድርጌ ያሰማኋችሁ። መቼም የሙዚቃ ቃና ፕሮግራም አድማጮች ይህንን ከኢትዮጵያዊ እናትና አባቱ የተወለደውን ድምፃዊ የሕይወት ታሪክ ላለፉት በርካታ ወራት ስንናገረው ቆይተናል። ምክንያቱም አቤል አመቱን ሙሉ የአሜሪካንን የሙዚቃ ኢንዱስትሪ ተቆጣጥሮት ነበረና። ዘ ዊኬንድ ወይም አቤል ተስፋዬ ኦንቶሪዮ፣ ካናዳ ስካርቦሮ በተባለ ቦታ ከኢትዮጵያውያን ወላጆቹ ተወልዶ አባትና እናቱ በልጅነቱ በመለያየታቸው ከእናትና ከሴት አያቱ ጋር የማደግ እድል ገጠመው። ነገር ግን እናቱ በቀን ውስጥ ለበርካታ ሰአታት በስራ ስለምትጠመድ ከአያቱ ጋር አማርኛ ቋንቋ እያወራ ለማደግ ቻለ። እናም በ17 አመቱ አርብ ቀን ከሰአት በኋላ ትምህርቱን አቋርጦ ቅዳሜ ዕለት ዘ ዊኬንድ የሚል ባንድ አቋቋመ። ሙዚቃን ጀመረ። ቀስ በቀስ ባደረገው ያላሰለሰ ትግል ለትልቁ ግራሚ አዋርድ ታጨ። ሰኞ ዕለትም ተሸለመ። በመድረኩም ላይ ነገሰ። ለተሰማራበት ሙያ የሚፈልገውን ስኬት ተጎናጸፈ። በምርጥ አርኤንቢ ፐርፎርማንስ እና በምርጥ አርባን ኮንቴምፖራሪ አልበም ተሸለመ። በምርጥ አርኤንቢ ፐርፎርማንስ የተሸለመው አርነድ ኤት በሚለው ዜማው ሲሆን ይህን ዜማውን የሰራው ፊፍቲ ሼድስ ኦፍ ግሬ ለተሰኘ ፊልም ሙዚቃ ማጀቢያነት ነው። እንዲሁም በምርጥ አርባን ኮንተምፖራሪ አልበም የተሸለመው ቢዩቲ ቢሃይንድ ደ ማድነስ ለሚለው አዲሱ አልበሙ ነው። ይህ አልበም ትልቅ ሪከርድን የሰበረ አልበም እንደሆነ እናስታውሳለን። አቤል አማርኛ ጥርት ታድርጎ ይናገራል። ዘ ሂልስ በተሰኘው ሙዚቃ ስራው ላይም يعني فكر ودش الله የሚል አንዲት አጠር ያለች አረፍተ ነገር አስገብቷል። የአቤል በሮች ለቃለምልልስ ክፍት አይደሉም። በርካቶች ሊያገኙት ሞክረዋል። አንድ ጊዜ ብቻ ሰጥቶታል የተባለ ቃለ ምልልስ ወጥቷል። በሱም ኢትዮጵያን በጣም እንደሚወድ፣ ለዛሬው መሰረቱ የአስቴር አወቀና የሙላቱ አስታጥቄ ስራዎች ትልቅ ቦታ እንዳላቸው ሲናገር ተሰምቷል። እስቲ ወደ ጀመር ነው የአቤል ዜማ እንሻገር። ይህን ዜማ በምሽቱም በመድረኩ ላይ ተጫውቶታል። አይ ካንት ፌል my face she told me don't worry about it she told me don't worry no more we both know we can't go without it she told me you know death of me at least we'll both be numb and she'll always get the best of me the worst is yet to come all the misery was necessary when what right deep in love yes, i know i know well i know she told me don't worry ለአቤል ተስፋዬ ወይም ደ ዊኬንድ አዳላሽ እንዳትሉኝ። ቴይለር ስዊፍት 1989 ወይም ኤቲናይን የሚለው እና እንደ አውሮፓውያን አቆጣጠር በጥቅምት 2014 ባወጣችው አልበሟ የአመቱ ምርጥ አልበም አልበም ኦፍ ዘ የር በሚለው ዘርፍ ተሸልማለች። ይህ ዘርፍ ለድምጻያኖቹ ትልቅ ቦታ የሚሰጠው ዘርፍ ነው። በምርጥ የሙዚቃ ቪዲዮ ዘርፍም ባድ ብላድ በተሰኘው ስራዋ ተሸልማለች። 1989 ከሚለው አልበሟ ብላንክ ስፔስ የተሰኘውን ዜማዋን እናዳምጠላት። Taylor Swift blank space. As you meet you where you've been, I could show you incredible things. Magic, madness, heaven, sin. Saw you there, and I thought, oh my god, look at that face. You look like my next mistake. Good for a weekend. አሜሪካዊው የራፕ ሙዚቃ ተጫዋች ኬንድሪክ ላማር ሌላው በዚህ ምሽት በመድረኩ ላይ ደምቆ የታየ ድምፃዊ ነው። ኬንድሪክ እንደኔ ያሉ የራፕ ሙዚቃ ስልት የማይወዱ አድማጮችን ሳይቀር ቀልብ ሰብሰብ በሚያደርግ መልኩ በድራማ መልክ የሰራውን ሙዚቃ በሚገባ መድረክ ላይ ያቀርቦታል። ይህ ድምጻዊ ምንም እንኳን በአሁኑ ሰዓት እየተለመዱ የመጡትን ጸያፍ ቃላት በግጥሞቹ እየቀላቀለ ስራውን ቢያቀርብም የግጥሙ ሀሳቦች ግን ፍሬ የሚገኝባቸው አይነት ናቸው። በአስራ አንድ ዘርፎች ታጭቶ በአምስቱ አሸንፏል። በምርጥ ራፕ ፐርፎርማንስ ከተሸለማቸው ሽልማቶች አንዱ ነው ኦራይት የተሰኘውን ዜማ Like I'm trying smile የአመቱ ምርጥ ዜማ ይህ ዜማ የእኔም የአመቱ ምርጥ ዜማ ነው በዚህ ሙዚቃ ቃና ፕሮግራም ላይ ያላጫወትኩበትን ቀን ማግኘት ያስቸግራል ባለፈው ሳምንት እንኳን እንደውም ብሌን ሳህሉ የተባለች አንዲት የህግ ባለሙያን እዚህ ስቱዲዮ ጋብዤ ነበር የኔም ምርጫ ነበር፣ የእሷም ምርጫ ነበር። ቲንኪንግ አውት ላውድ ኤድ ሹረን የአመቱ ምርጥ ዜማ ሶንግ ኦፍ ዘ የር በሚለው ዘርፍ ሽልማቱን ተቀብሏል። በምርጥ የፖፕ ና ሶል ፐርፎርማንስም ኤድ ተሸልሟል። ኤድ ሽልማቱን ሲቀበል ከዚህ በፊት ለሽልማቶች ሲታጭ ቤተሰቦቹ በተደጋጋሚ ቢገኙም አንድም አሸናፊ ሳይሆን መቅረቱን በቁጭት አስታውሶ፣ አሁን ባገኘው ሽልማት የጋራ ደስታቸው መሆኑን Destompe Magles as a thinking out loud a when your legs don't work like they used to before and I can't sweep you off of your feet Will your mouth still remember the taste of my love? Or will your eyes still smile from your cheeks? Darling I We'll be loving you till we seventy, and baby my heart could still fall as hard at twenty-three, and I'm thinking about. Gone and my memory fades, and the crowds don't remember my name. When my hands don't play the strings the same way, mm -hmm. I know you will still love me the same. Cause, honey, you're so soul could never grow. በምርጥ አዲስ ወይም ቤስት ኒው አርቲስት ሜጋን ትሬነር ተሸላሚ ሆናለች። በነገራችን ላይ አድማጮች እነዚህ ሽልማቱን የተቀበሉ አርቲስቶችን ዜማዎች አብረን ስናዳመጣቸውን የከረም ነው። ባለፈው ሳምንት ሜጋን ትሬነር ከጆን ሌጀንድ ጋር የተጫወተችውን ላይክ አምጎና ሉዝ ዩ አብረን ሰምተን ነበር። ሜጋን ሰኞ እለት የግራሚ ሽልማቷን ተቀብላለች። እስቲ ይህን ዜማዋን እንስማላት። ላይክ አምጎና ሉዚዮ ጆን ሌጀንድ አብሯት ተጫውቷል። A second, and you disappeared, and then I was all alone. I woke up in tears, but you were my side Breath of relief. In the blink of an eye just a whisper of smoke you could lose everything the truth አፕታውን ፋንክ የማርክ ሮንሰን እና የብሩኖ ማርስ ስራ ነው። በምርጥ የአመቱ ቅጂ ሪካርድ ኦፍ ዘ የር ተሸላሚ ሆነዋል። ስራቸው በጣም ተወዳጅ ነበር። እኛም በዚህ ሙዚቃ ቃና ላይ በተደጋጋሚ ጋብዘነዋል። ዛሬስ ብናስደምጠው ምን ይለናል? አፕታውን ፋንክ ማርክ ሮንሰን እና ብሩኖ ማርስ City got chucks on with Saint Laurent. Gotta kiss myself. I'm so pretty. I'm too hot. hot got a police and a fireman I'm too hot. hot Make a dragon wanna retire. Man, I'm too hot. hot Say my name, you know who I am. I'm too hot. hot and my band about that much. Break it down, girls. Hit you, hallelujah. Girl, set you hallelujah. Ooh. Girl, set you hallelujah. Ooh. Cause uptown funk don't give it to you. Ooh. Cause uptown funk. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ስታዳምጡት የቆያችሁት ከአሜሪካ ድምፅ ሬዲዮ ጣቢያ የሙዚቃ ቃናን ዝግጅት ነበር። እያዘጋጀሁ የማቀርብላችሁ ጽዮን ግርማ ነኝ። ነገር ግን ብርሃን ሀይሉ በስቱዲዮ መስታወት አሻገራ ያየችኝ ሰዓትሽ አብቅቷል እያለችኝ ነው። የኔ ፕሮግራም ግን አላበቃም። ምክንያቱም በዚህ የግራሚ አዋርድ ላይ ወደ ሰማንያ አራት የሚደርሱ ዘርፎች ናቸው ያሉት። የተወሰኑትን ነው መራርጬ ለዛሬ ያቀረብኩላችሁ። ሳምንት ደግሞ የተወሰኑትን መራርጬ ለመዝጊያ ያህል አቀርብላችኋለሁ። ለዛሬ ግን በዚሁ ላብቃ። እንግዲህ ለአቤል ተስፋዬ ወይም ዘ ዊኬንድ አዳላሽ እንዳትሉኝ የምሰናበተው በሱ ዜማ ነው። እርግጠኛ ነኝ ስለምትወዱት አትሉኝም። በምርጥ አርኤንድ ቢ ወይም በቤስት አርኤንድ ቢ ፐርፎርማንስ የተሸለመበትን እርንድ ኤትን ነው የምጋብዛችሁ። ይህን ዜማ ቲ ሼድስ ኦፍ ግሬ ለተሰኘው የፊልም ሙዚቃ ማጀቢያነት የተጫወተው ነው። እርንድ ኤት ይቀጥላል። በእኔ በኩል ደናደሩ like it's magic oh, you yeah. cause i see nobody nobody but you you you i'm never confused hey hey i'm so used to being you